ፍካሬ ዘጻድቃን ወዛሃጣኣን መዝሙር ዘዳዊት ሃሌ ሉያ ብፁዕ ብእሲ ዘኢኾረ በምክረ ረሲኣን ወዘኢቆመ ውስተ ፍኖታ ሃጣኣን ወዘኢነበረ ውስተ መንበረ መስተሳልቃን ዘዳእሙ ሕገ እግዚአብሔር ስምረቱ ወዘህጎ ያነብብ መአልተ ወሌሊተ ወይከውን ከመእፅ እንተ ትክልት ሃበ ሙሃዘ ማይ እንተ ተኹብ ፍሬሃ በበጊዜሃ ወቈጽላኒ እይትነገፍ ወኵሎ ዘገብረ ይፈጽም አኮ ከመዝ ሃጣኣን እሰ አኮ ከመዝ ዳእሙ ከመመሬት ዘይግህፎ ነፋስ ምገጸ ምድር ወበእንተዝ ኢይትነስኡ ረሲኣን እምደይን ወኢሃጣኣን ውስተ ምክረ ጻድቃን እስመ የኣምር እግዚኣብሔር ፍኖቶሙ ለጻድቃን ወፍኖቶሙ ሰ ለሃጣን ትጠፍእ